ትኩረት በአፍሪካ። ባለጸጋ የሆኑ የሳውዲ ተወላጆች በአፍሪካ መስጊዶችን ለማሰራት በብዙ ሚሊዮን የሚቆጠር ገንዘብ ያፈሳሉ። ይሁንና እነዚህ ሳውዲዎች በሚቀጥሯቸው አክራሪ ሰባኪዎች የአህጉሩን ጸጥታ እያናጉ ነው በሚል ከአህጉሩ ተወላጆች ወቀሳ ሲሰነዘርባቸው ይሰማል። በሴኔጋል መዲና ዳካር የሚገኝ የአንድ መስጊድ ባህላዊ የሃይማኖት አባት ሙሐመድ እንዲያይን የመሳሰሉ አፍሪቃውያን በቅሬታ እንደሚገልጹት የሳውዲ ባለጸጎች አላማ እምነታቸውን በአፍሪቃ በማስፋፋት ላይ ብቻ የተወሰነ አይደለም። እንደ እንዲያ አስተያየት በአፍሪቃ እየጨመረ መጥቷል የሚሉት የሳውዲ ቱጃሮችና የሳውዲ አረቢያ መንግስት ተጽዕኖ ሙስሊም ምዕመናን ሃይማኖታቸውን በነፃ እንዳይከተሉ ስጋት ደቅኖባቸዋል። ጥላቻቸው በግልጽ እንደሚታይ መናገር እችላለሁ። በእኛ ዘንድ ሞራላዊ ተቀባይነት ያለውን ሁሉ ማጥፋት ነው የሚፈልጉት። ለምሳሌ እኛ ባህላዊ የሃይማኖት አባቶች ጥቅም እንደሌለንና እንደማናስፈልግ ወጣቶቻችንን ለማሳመን ይሞክራሉ። ከዚህ በተጨማሪም ልጆች ወላጆቻቸውን እንዳይታዘዙ እንዲሁም በማንኛውም ማህበራዊ ደንብና መመሪያ አንጻር እንዲያምፁም ያደርጋሉ። እንደ ባለጸጎቹ የሳውዲ አረቢያ ተወላጆች በአፍሪቃ በእስልምና እምነት ላይ በገንዘባቸው አማካኝነት ተጽዕኖ ያሳረፉ ወገኖች እንደሌሉ ሙሐመድ እንዲያ ያስታውቀዋል። ሴኔጋላዊው ባህላዊ የሃይማኖት አባት እንደሚሉት የሳውዲ ቱጃሮች በአፍሪቃ እጅግ ድሃና ኋላ ቀር በሚባሉ አካባቢዎች መስጊዶችን፣ የቆርአን ትምህርት ቤቶችንና ሐኪም ቤቶችን ገንብተዋል። ሰባኪዎችንም ልከዋል። ለአፍሪቃውያን ወጣቶችም በባሕረ ሰላጤው ሀገራት ነጻ የሥነ መለኮት ትምህርት እድል ሰጥተዋል። በገንዘባቸውም ሃይማኖታዊ ድርጅቶችንና እንዲያይ ሰላፊስት የሚሉትን አስተሳሰብ የሚያራምዱ ሰዎችን ወደ አፍሪቃ ይልካሉ። እንደሚታወቀው በአረባውያንና አፍሪቃውያን መንግስታት መካከል ከብዙ ዓመታት ወዲህ የጠበቀ ኢኮኖሚያዊና ሃይማኖታዊ ግንኙነት አለ። ከነዳይ ዘይትና ከተፈጥሮ ጋዝ ሀብታቸው ከፍተኛ ገቢ ያስመዘገቡት አረባውያቱ ሀገራት በተለይ ሳውዲ አረቢያ ተጽዕኖዋን በሳህል አካባቢ በሚገኙ አፍሪቃውያን ሀገራት ውስጥ ካለፉት በርካታ ዓመታት ወዲህ በጉልህ አሳድጋለች። የሳውዲ አረቢያ መንግስትና በግል የሚንቀሳቀሱ የሳውዲ ተወላጆች ማሊ፣ ሴኔጋል ወይም ናይጀሪያን በመሳሰሉ ሀገራት ውስጥ የፊናንስ ድጋፍ ያደርጋሉ። ይህንኑ ድጋፋቸውንም መሐመድ እንዲያይ እንደሚሉት እንደ ሃይማኖታዊ ግዴታቸው ይመለከቱታል። ምክንያቱም ችግረኞችን መርዳት ከአምስቱ የእስልምና ምሰሶዎች መካከል አንዱ በመሆኑ። ይሁንና ይኸው የሳውዲ መንግስትና የሳውዲ ተወላጆች እርዳታ በነፃ የሚሰጥ ሳይሆን ቅድመ ግዴታ ያረፈበት ነው። ለምሳሌ ሴኔጋላውያኑ ኢማሞች በሳውዲ አረቢያ እንደሚሰለጥኑና ወደ ትውልድ ሀገራቸው ሲመለሱ ስለ ወግ አጥባቂ እስልምና እንደሚሰብኩ ባህላዊው የሃይማኖት አባት ሙሐመድ እንዲያ አመልክተዋል። ከሴኔጋል ወደ ሳውዲ አረቢያ፣ ካታር ወይም ኩዌት የሄዱ አንዳንድ ወጣቶች በጣም አክራሪ አመለካከት ይዘው ነው የሚመለሱት። ይህ ለውጣቸው ወላጆቻቸውን ሳይቀር እጅግ አስገርሟል። በሳህል አካባቢ ከሚኖረው ሕዝብ መካከል ብዙ ምስጢራዊና መንፈሳዊ የሚባለውን የሱፊ አስተምህሮ ይከተላል። ይሁንና ወግ አጥባቂዎቹ ሳውዲዎች ይህንን እንደ እስልምና እምነት አይቆጥሩትም። በሶማሊያ መንግስት አንጻር የሚዋጋው አሸባብ በማግሬብ ሀገራት የሚንቀሳቀሰው አክሚ ወይም የናይጄሪያ አማጺ ቡድን ቦኮ ሀራምን የመሳሰሉ አሸባሪ ቡድኖችም ይህንኑ ወግ አጥባቂዎቹ ሳውዲዎች ትክክለኛ አድርገው የሚመለከቱትን ርዕዮት ይከተላሉ። እንደ ሴኔጋላዊው ባህላዊ የሃይማኖት አባት ሙሐመድ እንዲያይ አስተያየት፣ ብሩህ የወደፊት እድል እንደሌላቸው የሚሰማቸውና ስራ አጥ የሆኑ ወጣቶች በየመስጊዶቹ ምግብና መጠጥ በነጻ የሚያድሉት የባለጸጎቹ ሙስሊሞች እርዳታ ወጥመድ ውስጥ በመግባት አክራሪ አቋም ይይዛሉ። ከዚያ በኋላ ይላሉ ሙሐመድ እንዲያይ አነጋገራቸው ራሱ አክራሪነታቸውን ያሳያል። እኛ በምንከተለው የእስልምና ሃይማኖት ከምናውቀው እየተለየ ጽንፍ የያዘ ክርክርና ውይይት ያካሂዳሉ። ይህ አካሄዳቸው ስጋት መደቀኑን የሚጠቁም ነው። ምክንያቱም እስካሁን የታዩ አመፆች ሁሉ የተጀመሩት እንዲህ እያሉ ነው። የወጣቶቹን አካሄድ ልክ በማንኛውም ጊዜ ሊፈነዳ እንደተቃረበ የተዳፈነ እሳተ ጎመራ ነው የምንመለከተው። እና በእነዚህ ሰዎች ውስጥ የታመቀው ቁጣ በሚገነፍልበት ጊዜ ለእኛ ጥሩ እንደማይሆን እናውቀዋለን። እንዴት እንደሚያበቃ ግን የሚያውቅ የለም። እግዚአብሔር ከዚህ ይጠብቃል። በወግ አጥባቂዎቹ የሳውዲ ሰባኪዎች ስብከት ጽንፍ ያዙ የአክራሪው አንሳር ዲን ቡድን አባላት በጎርጎሪዮሳዊ 2012 ዓ ም በሰሜናዊ ማሊ የቲምቡክቱ ከተማ በርካታ ከፍተኛ ሃይማኖታዊ ትርጓሜ ጭምር የያዙ ጥንታውያን ቅርሶችን ማፈራረሳቸውን እንዲያይ አስታውሰዋል። ይሁንና፣ ይላሉ እንዲያይ የጽንፈኞቹ እንቅስቃሴ በወቅቱ ቀንሷል። ሬሰንሞ አቬግ ላክሪዝ ማሊያን በማሊ የታየውን ቀውስ ተከትሎ በተወሰደ እርምጃና ባረፈው ዓለም አቀፍ ግፊት እየተነሳ በአካባቢው ሁኔታዎች መረጋጋት አሳይተዋል። በመሆኑም እነዚህ ንቅናቄዎች ትኩረት ውስጥ እንዳይገቡ በማለት እንቅስቃሴያቸውን ለመቀነስ ሞክረዋል። ይሁን እንጂ በሃምበርግ የሚገኘው የጀርመናውያኑ ዓለም አቀፍና አካባቢያዊ ጥናት ተቋም በምህፃሩ ጊጋ የፖለቲካ ተንታኝ የንስ ሀይባህም ልክ እንደ ሴኔጋላዊው ባህላዊ የሃይማኖት አባት ሙሐመድ እንዲያይ በአፍሪቃ የገንዘብ እርዳታ የሚሰጡት ወግ አጥባቂዎቹ የሳውዲ ተወላጆች ትክክለኛ የሚሉትን የእስልምና እምነትን ማስፋፋት ብቸኛው አላማቸው አይደለም ይላሉ። ለዚሁ አባባላቸው ግን የጊጋው ባልደረባ ሃይባህ የሰጡት ምክንያት ከሴኔጋላዊው ባህላዊ ሃይማኖት አባት ሙሐማድ እንዲያይ የተለየ ነው። እንደ የንስ ሃይባህ አስተያየት የሳውዲዎቹ እርዳታ የሀገራቸውን የምግብ ዋስትና በዘላቂነት የማረጋገጥ አላማ የያዘ ነው። በዚህም የተነሳ የሳውዲ ተወላጆች በወቅቱ አፍሪቃ ውስጥ በተለይ በግብርናው ዘርፍ ትላልቅ ፕሮጀዎችን መጀመር ይፈልጋሉ። በብሪታንያውያኑ ዕለታዊ ጋዜጣ ፋይናንሽል ታይምስ ዘገባ መሰረት የሳውዲ አረቢያ መንግስት በጎርጎሪዮሳዊ 2016 ዓ ም አፍሪቃ ውስጥ ወደ አራት ቢሊዮን ዶላር ወረት ማፍሰሱን የንስ ሃይባህ ገልጸዋል። አፍሪቃ በወቅቱ ለሳውዲ ምርትና ወረት ጥሩ ገበያ እየሆነች መጥታለች። ይህን ተከትሎም የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን በሀገሪቱ ኢኮኖሚና ፖለቲካ ላይ ተሃድሶ ለማድረግ እየሞከሩ ነው። ለዚሁ እቅዳቸውም አፍሪቃ ዋነኛ ሚና ይዛለች። የነዳጅ ዘይት ዋጋ በአሁኑ ጊዜ እየቀነሰ በመምጣቱ የሳውዲ አረቢያ መንግስት የበጀት ሚዛን ጉድለት ደርሶበታል። ስለዚህ የሳውዲው አልጋ ወራሽ መሐመድ ቢን ሳልማን ለሀገራቸው ሌላ የገቢ ምንጭም ማዘጋጀት አስፈላጊ ሆኑ አግኝተውታል። ርዕይ 2030 በሚለው እቅዳቸው አማካይነት በሚቀጥሉት 13 ወራት የሳውዲ አረቢያን ኢኮኖሚ ዘርፎች ለማስፋፋት ወስነዋል። መሐመድ ቢን ሳልማን ከጥቂት ጊዜ በፊት በሳውዲ መዲና ሪያድ በተካሄደ የኢኮኖሚ መድረክ ላይ ባሰሙት ንግግራቸው የመንግስታቸውን ወጋ ጥባቂ መስመር ለዘብተኛ ለማድረግ ብሎም በዓለምና በተለያዩ ሃይማኖቶች አኳያ ግልጽ የሆነ ለዘብተኛ እስልምናን እንደገና ለማስተዋወቅ ማሰባቸውን ገልጸዋል። ይሁንና ለዘብተኛ እስልምና ሲሉ ምን ማለታቸው መሆኑን አልጋወራሹ በግልጽ አልዘረዘሩም። ለዘብተኛ እስልምናን ማስተዋወቅ የሚለውን አነጋገራቸው በተግባር ከተረጎሙ ይላሉ፣ የጀርመናውያኑ ፖለቲካ ጥናት ተቋም ጊጋ ባልደረባ የንስ ሃይባ። ይህ ለሳዑዲ አልጋ ወራሽ በዓለም ያለውን አመለካከት ከማሻሻሉ ጎን የውጭ ባለወረቶችም ወደ ሳዑዲ በመሄድ ገንዘባቸውን እንዲያሰሩ ሊያደርግ ይችል ይሆናል። አልጋ ወራሹ እቅዳቸውን እውን ያደርጉ ዘንድ ግን በመጀመሪያ በሳውዲ ሕብረተሰብ ውስጥ ያለው ወግ አጥባቂው መዋቅር መፍረስ ይኖርበታል። በተለይ በየትምህርት ቤቶችና ዩኒቨርሲቲዎች ያሉ መምህራን አስተሳሰብን በጥቂት ቀናት መቀየር አይቻልም። ይህ ለሀገሪቱ ትልቅ ተግዳሮት ነው የሚሆነው። የሳውዲ አረቢያ መንግስት አሁን በአፍሪቃ እየተስፋፋ ነው የተባለውን አክራሪ እስልምናን ለማለዘብ ያሰማውን እቅዱን ገቢራዊ ማድረጉ ቀላል ስለማይሆን የፖለቲካ ተንታኙ ሃይባህ የእቅዱን መሳካት አብዝተው ተጠራጥረውታል። ምክንያቱም በአፍሪቃ በግል ገንዘባቸውን የሚያሰሩ የሳውዲ ባለጸጎች የራሳቸውን አክራሪ ዓላማ ነው የሚያራምዱት። በግልጽ የምናውቀው የሳውዲ መንግስት አፍሪካ ውስጥ የሽብር ተግባር ለማስፋፋት በሚፈልጉ ድርጅቶች አንጻር እርምጃ ለመውሰድ እየሞከረ ነው። ይህ ግን ዞሮ ዞሮ በገዢው መንግስት ጸጥታ ላይ ስጋት ሊደቅን ይችላል። እርግጥ የሳውዲ መንግስት አሸባሪ ድርጅቶችን እንደሚታገል በግልጽ ቢያስታውቅም ጽንፈኝነትን ለማስፋፋት የሚደረገውን ድጋፍ በተለይ ደግሞ ገንዘብ በእጅ የሚሰጥበትን አይነቱን እርዳታ መቆጣጠሩ እጅግ አዳጋች እንደሚሆን ሀይባህ ገልጸዋል። በሴኔጋል ዳካር የጋስቶን ዩኒቨርሲቲ የሃይማኖት ትምህርት የሚያስተምሩት ባክሪ ሳምቤ የሳውዲ አልጋ ወራሽ መሐመድ ቢን ሳልማን ርዕይ 2030 በሚል ያስተዋወቁት እቅዳቸው በአፍሪካ ላይ አዎንታዊ ውጤት ይኖረዋል ባይ ናቸው። ይህ ወሳኝ ተጽዕኖ የሚያሳርፍ የወሃቢቶችና ሳላፊስቶች ንቅናቄ አቋም ጥንካሬን የሚቀንስ ነው እና ቡድኖቹ አንዱ በአንዱ አንጻር እርምጃ ሊወስዱ አይችሉም። ይሁንና፣ በእኔ አስተሳሰብ ይህ ወደፊት ከሳውዲ አረቢያ ጋር የሚኖረውን ትብብር ይቀይረዋል። በዚያም ሆነ በዚህ ግን ሴኔጋላዊው የዩኒቨርሲቲ መምህር ባክሪ ሳምቤም ልክ እንደ ጀርመናዊ የፖለቲካ ተንታኝ የንስ ሃይባክ ሳውዲ አረቢያም ሆነች አፍሪቃ አክራሪ እስልምናን ያጠፋሉ ብለው አያስቡም።